የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ታሰሩ። አቶ ታዬን ከኃላፊነታቸው ማንሳታቸውን ጠቅላይ ሚኒስትር አብይ አህመድ ያሳውቁት ትናንት በፌስቡክ ገጻቸው ላይ ባወጡት መልእክት ነበረ። አቶ ታዬ በቁጥጥር ስር መዋላቸውን የመንግስቱን የጸጥታና ደህንነት የጋራ ግብረ ኃይል ጠቅሶ የመንግስቱ ቴሌቪዥን ዛሬ ዘግቧል። እንግዲ ወልደ ዝርዝሩን ይዘዋል። አቶ ታዬ የተያዙት ኢትዮጵያን ለማፍረስ ይንቀሳቀሳሉ ከተባሉና በመግለጫው ላይ በስም ካልተጠቀሱ ኃይሎች ጋር ተሳስረው ለጥፋት ተልእኮ በእዱ በመሥራት መንግስታዊና የፓርቲ መዋቅሩን በመናድ ሴራ ተጠርጥረው ነው ሲል ግብረ ኃይሉ ማሳወቁን ዘገባው ጠቅሷል። አቶ ታየ አገሪቱ ውስጥ ሲፈጸሙ ከነበሩ እገታዎች ጋር እጃቸው እንዳለበት መግለጫው ጠቁሞ በማኅበራዊ ትስስር ገጾቻቸው ላይ አፍራሽና ጸረ ሰላም ጽሑፎችን፣ ንግግሮችንና መግለጫዎችን በማውጣት ከሷቸዋል። አቶ ታዬ ትናንት በፌስቡክ ገጻቸው ላይ ባሰፈሩት ጽሁፍ ጦርነት እንዲቆም ጥሪ በማቅረባቸውና ስለ እርቅ በመናገራቸው ከስልጣናቸው መነሳታቸውን ገልጸው ለክቡር ጠቅላይ ሚኒስትር አብይ በሚል ርዕስ ባሰፈሩት ብርቱ ወቀሳና ትችት አዘል ጽሁፍ እጠቅሳለሁ። የተናገሩትንና የጻፉትን የመደመር እሳቤ አምኜ ተከተልኩ። አሁን ግን በተናገሩት የማይኖሩ ብቻ ሳይሆኑ በሰው ደም የሚጫወቱ አረመኔ መሆኑን ተረድቻለሁ ብለዋል። እውነት መስሎኝ በአገር ህልውና ሲም ሲያካሂዱ የነበረውንና ኢትዮጵያውያንን ከማገዳደል አልፎ አገሪቱን ያደቀቃትን ከንቱ ጦርነት ሳዳም ምቅሎ በነበረበት ወቅት ሲያወድሱኝ ነበር ያሉት አቶ ታዬ፣ ዛሬ ነገሩ ገብቶኝ የወንድማማቾች መገዳደል ይቆም ዘንድ ለሰላም በመወገኔ ከስልጣን አነሱኝ ሲሉም ለስንብታቸው ምክንያት ነው ያሉትን አስፍረዋል። አቶ ታዬ በመቀጠል ጠቅሳለሁ። ለወንበርና ለመኪና በመገዛት ኦሮሞን በኦሮሞ ለማጥፋትና ኦሮሞን ከወንድሞች ጋር ለማጣላት የሚጫወቱትን ቁማር እያየው ዝም ባለማለቴ ማለቴ እጅግ ደስተኛ ነኝ ብለዋል ብለዋል። የቀድሞ ሚኒስትር ዴታ አቶ ታዬ ደንዳ ይህንን ሐሳባቸውን ካሰፈሩ በኋላ ተጨማሪ ማብራሪያ ለማግኘት የአሜሪካ ድምፅ ተደጋጋሚ ሙከራ ቢያደርግም ሳይሳካ ቀርቷል። የአቶ ታዬ መታሰር ይፋ የተደረገበትና በአገር ውስጥ ሚዲያ የተላለፈው የጸጥታና ደህንነት የጋራ ግብረ ኃይል መግለጫ አቶ ታዬ በተመደቡበት ከፍተኛ የመንግስት ስልጣን ላይ ሆነው መንግስትን ገዳይና ጨፍጫፊ እያሉ በተደጋጋሚ እንደሚወቅሱ ጠቅሷል። አክሎም ሆኖም ከሽብርተኞች ከጽንፈኞችና ከነፍስ ገዳዮች ጋር በተግባር የጥፋት ትስስር የነበራቸው ራሳቸው አቶ ታዬ እንደሆኑ በተደረገ ክትትል ተረጋግጧል ብሏል ግብረ ኃይሉ። የግብረ ኃይሉ መግለጫ በመቀጠል አቶ ታዬ ከኦነግ ሸኔ አመራሮች እና በሽብር ከተጠረጠሩ ጽንፈኛ ኃይሎች ጋር ትስስር በመፍጠር መንግሥትን በአመጽ በሽብርና በትጥቅ ትግል ለመጣል ሲያሴሩ ተደርሶባቸዋል ሲል ወንጅሎ በኤግዚቢትነት የጠቀሳቸው ኤሌክትሮኒክስ መገልገያዎች የሰሌዳ ቁጥሮች፣ አርማዎች፣ ሰነዶችና ማስታወሻዎችን መኖሪያ ቤታቸው ላይ በተደረገ ፍተሻ ተገኝተዋል ብሏል። በሌላ በኩል ከአስር ቀናት በፊት የሩ ዓመት አፈጻጸሙን በተመለከተ የሰላም ሚኒስትር ለተወካዮች ምክር ቤት ሪፖርት ባቀረበበት ወቅት ከጋዜጠኞች ጋር ለአጭር ጊዜ ተነጋግረው የነበሩት አቶ ታዬ ደንዳ በየቦታው ያሉትን ግጭቶች ለመፍታት ሁሉም ወገን መሀል መንገድ ላይ ተገናኝቶ ሊሰራ እንደሚገባ ምክር አዘል ሐሳብ ሰጥተው ነበር። ግጭቶችን በሰላም ከመፍታት አኳያ ትግራይ ክልል በፕሪቶሪያ ስምምነት እሱ ግጭት መቆሙ በኢትዮጵያ ታሪክ በጣም ትልቅ ምርታ ነው። በኦሮሚያ ክልል ያለውንም ለአምስት ዓመት የቆየ ነው፣ በጣም ብዙ ጉዳት ያደረሰ ነው። እሱን ለማስቆም እየተደረገ ያለ ጥረትም አለ። እሱም ጥረት የሚደነቅ ነው፣ ግፊት የሚፈልግ ነው። ግን እንደ አቅጣጫ በተለያየ አካባቢ የሚነሳው ግጭት በመንግስት በኩል ረጅም መንገድ ሄዶ ነው ያለውም፣ ደግሞ ያ መንገድ አዋጭ እንዳልሆነ በማመን መሀል መንገድ ላይ መነጋገር ያስፈልጋል ተብሎ አቅጣጫ ተሰጥቶ በዛ ደረጃ እየተሰራ ይገኛል። የአማራ ክልል ጉዳይም በዚሁ ማዕቀፍ ሊታይ ይችላል። አቶ ታዬ ከመታሰራቸው በፊት ያጋሩት በጠቅላይ ሚኒስትር አብይ አህመድ የተፈረመው ደብዳቤ ጠቅሳለሁ ከመስከረም 28 2014 ዓ.ም ጀምሮ የሰላም ሚኒስቴር ሚኒስትር ዴኤታ ሆነው ላበረከቱት አስተዋጽኦ እያመሰገኑ ከታህሳስ 1 2016 ዓ.ም ጀምሮ ከኃላፊነት የተነሱ መሆኑን አስታውቃለሁ ይላል። አቶ ታዬ ሥራ ላይ ሆነውም በከፍተኛ ባለሥልጣንነት የነበሩበትን መንግሥት በተደጋጋሚ በመተቸት ይታወቃሉ። በቅርቡ ጦርነት ይቁም ሰላም ይስፈን በሚል መሪ ቃል የተጠራ ሰላማዊ ሰልፍ መከልከሉን አስመልክቶ ጠቅሳለሁ፣ የጦርነት ከበሮ በመታንበት አደባባይ ዜጎች በሰላማዊ ሰልፍ ጦርነትን እንዳይቃወሙ መከልከል መጥፎ ትርጉም ይሰጣል ብለው ነበር። አድማጮች፣ በዚህ ጉዳይ ላይ በነገ ዕለት ሰፋ ካለ ትንታኔ ጋር በሌላ ዘገባ እንመለሳለን።